የዲ ደብልዩ ዜና። ጤና ይስጥልኛ አድማጮች። አርእስተ ዜናው። በቅድሚያ የትግራይ አማጽያን አፋር ክልል ውስጥ በሚገኙና የመንግስት ደጋፊ ወታደሮች ናቸው ባሏቸው ላይ ጥቃት መሰንዘራቸውን ጌታቸው ረዳ ዛሬ ለፈረንሳይ ዜና ምንጭ ተናገሩ። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ግን አማጽያኑ በአፋር ክልል አርብቶ አደሮች ላይ ጥቃት ፈጽመው በሰውና በንብረት ላይ ጉዳት ደርሷል። 13 ሰዎችን ያሳፈረች አንዲት አነስተኛ ጀልባ ጣና ሐይቅ ላይ ከትናንት ወዲያ አርብ ለት ጀምሮ መሰውሯን ፖሊስ አስታወቀ። ሰዎቹን በሕይወት የማግኘቱ ሁኔታ ጠባብ ነው ተብሏል። ምዕራብ ጀርመን ውስጥ በሚገኙ ሁለት ግዛቶች በተከሰተው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር 156 ደረሰ። አሁንም በርካታ ቁጥር ያላቸው ሰዎች እየተፈለጉ ነው። ዜናው በዝርዝር የትግራይ አማጽያን አፋር ክልል ውስጥ በሚገኙና የመንግስት ደጋፊ ወታደሮች ናቸው ባሏቸው ላይ ጥቃት መሰንዘራቸውን ጌታቸው ረዳ ዛሬ ለፈረንሳይ ዜና ምንጭ አዣንስ ፍራንስ ፕሬስ ተናገሩ። በፌዴራል መንግስቱ ሽብርተኛ ተብሎ ከተፈረጀው ህወሓት ከፍተኛ አመራሮች መካከል አንዱ የሆኑት አቶ ጌታቸው ረዳ ውስን እርምጃ ነበር ያሉት ጥቃት ያነጣጠረው በትግራይና አፋር ድንበር አካባቢ ተሰባስበው የነበሩ የኦሮሚያ ክልል ልዩ ኃይል ታጣቂዎች ላይ እንደነበር ተናግረዋል። እርምጃውን የወሰድነው እነዚህን ኃይሎች ወደ ኦሮሚያ እንዲመለሱ ለማድረግ ነበር፣ ይህም ተሳክቶልናል ያሉት አቶ ጌታቸው የተወሰኑ ጉዳቶች ነበሩ ብለው ቁጥር ከመጥራት መቆጠባቸውን የፈረንሳዩ ዜና ምንጭ ዘግቧል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ አማጽያኑ በአፋ ፋር ክልል ፈንቲረሱ ዞን ያሉ ወረዳ ላይ በሚገኙ አርብቶ አደሮች ላይ ጥቃት ፈጽሞ በሰውና በንብረት ላይ ጉዳት ደርሷል። የህወት ሊቀመንበር ደብረጽዮን ገብረ ሚካኤል አንድ ሺህ የመንግስት ወታደሮችን ምርኮኞች መለቀቃቸውን ትናንት አስታውቀው ነበረ። ነገር ግን ህወሓት ወታደሮችን መልቀቁን ቢያሳውቅም ከፌዴራል መንግስቱም ሆነ ከአማራ ክልል ባለስልጣናት ማረጋገጫ ማግኘት አልተቻለም። ህወሓት አሁንም ድረስ አምስት ሺህ የሚሆኑ የመንግስት ወታደሮች በምርኮ በእጁ እንደሚገኝ መግለጹን ሮይተርስ ዜና ምንጭ ዘግቧል። የትግራይ አማጽያንን ይደግፋሉ በሚል የተጠረጠሩ በመቶዎች የሚቆጠሩ ሰዎች በቁጥጥር ስር መዋላቸው ተዘገበ። የፈረንሳይ ዜና ምንጭ አዣንስ ፍራንስ ፕረስ የኢትዮጵያን መገናኛ ብዙሃን ዋቢ አድርጎ እንደዘገበው ህዋትን በመደገፍ የተጠረጠሩ 323 ሰዎች በቁጥጥር ስር ውሏል። ከዚህም በተጨማሪ አንዳንድ የንግድ ተቋማት መዘጋታቸውን ፖሊስ ለመንግስት መገናኛ ብዙሃን ገልጿል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ አርጋው በቁጥጥር ስር የዋሉት ሰዎች በተጠረጠሩባቸው ወንጀሎች መካከል የጦር መሳሪያ ማዘዋወር፣ ብሔራዊ ሰንደቅ ዓላማና ህገ መንግስቱን ማዋረድ፣ የአደንዛሽ እጽ ማጨስና ቁማር መጫወት ይገኙበታል። የሰዎቹ በቁጥጥር ስር መዋል ዜና የተሰማው በትግራይ ክልል የሚካሄደው ጦርነት አዲስ ገጽታ በያዘበትና ከበርካታ ክልሎች የተውጣጡ ኃይሎች ወደ ሰሜን በዘመቱበት ወቅት መሆኑን የፈረንሳዩ ዜና ምንጭ ዘግቧል። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ባለፈው አርብ አማጽያኑ የመቀሌ ከተማ ከተቆጣጠሩ ወዲህ በአዲስ አበባና በሌሎች አካባቢዎች በደርሰን የሚቆጠሩ የትግራይ ተወላጆች በዘፈቀደ በቁጥጥር ስር እየዋሉ ነው ሲል ወቅሶ ነበር። 13 ሰዎችን ያሳፈረች አንዲት አነስተኛ ጀልባ ጣና ሐይቅ ላይ ከትናንት ወዲያ አርብ ዕለት ጀምሮ መሰወሯን ፖሊስ አስታወቀ። በአማራ ክልል ማዕከላዊ ጎንደር ዞን የምስራቅ ደንቢያ ወረዳ ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ በስልክ ለዶችቤል ዲደብልዩ እንደተናገሩት ጀልባዋ በወረዳው አስደጌ ድንጌ ከተባለው ቀበሌ አስራ ሶስት ሰዎችንና ዕቃ ጭና ወደ ጎርጎራ ወደብ ስትጓዝ ነበረ። ድንቹን ጭነዋል እና ብዙ ነው ድንቹ የጫኑት። ጥሩ ጥሩ ንጋት ላይ ሲሄዱ ስለነበረ እና ወይ ማዕበል ነው እንግዲህ ወይም ደግሞ ሰምጣለች ማለት ነው። ፍለጋ አለ፣ እስካሁን ነገር የለም። እንግዲህ ምናልባት ማዕበል ስለነበረ ማዕበሉ ድሚት ዛውን የሚሰምጠው እስከ ጀልባዋ እንግዲህ ሰዎቹ ነው ያው ወደ ዳር ሊያወጣቸው ይችላል እንገምታለን። በእግርና በሞተር ጀልባዎች ፍለጋ እየተደረገ እንደሆነ ለባህር ዳሩ የዶችቨለ ዘጋቢያችን አለም ነው መኮንን የገለጹት። ምክትል ኮማንደር ቸርነት ሰዎቹን በሕይወት የማግኘቱ ሁኔታ ጠባብ እንደሚሆን ቢያመላክቱም የማፈላለጉ ስራ ተጠናክሮ መቀጠሉን ገልጸዋል። አድማጮች፣ በመከታተል ላይ የምትገኙት ከዶችቨለ ዲደብሊው የሚተላለፈውን የዓለም ዜና ነው። በኦሮሚያ ክልል የተንሰራፋውን የሌብነት ሰንሰለትና የገበያ አሻጥር እጃቸው ያለበትን ሰዎች እንደማይታግሱ የክልሉ ፕሬዚደንት ሽመልስ አብዲሳ ተናገሩ። ፕሬዚደንቱ እንዳሉት በክልሉ የኑሮ ውድነት እንዲባባስና ህዝቡ እንዳይረጋጋ ሰንሰለት ፈጥረው አሻጥር የሚሰሩት ላይ መስተዳደሩ ጥብቅ እርምጃ እንደሚወስድ አስጠንቅቀዋል። በተያያዘ የክልሉ መስተዳደር ምክር ቤት ጨፌ ኦሮሚያ ለ2014 በጀት ዓመት 124 ቢሊዮን ብር አስድቋል። ምክር ቤቱ በአዳማ ከተማ ገልመ አባገዳ ጨፌ አዳራሽ ሲያካሄድ የነበረው 14ኛ መደበኛ ጉባኤው ትናንት ማምሻውን ተጠናቋል። በ2013 ዓ ም የበጀት ዓመት በግብርናው ዘርፍ ላይ ተመዝግቧል የተባለው እምርታ በሌሎች ዘርፎች ላይ ሊሰፋ ይገባል ሲሉ ሲል የገመገመው ጨፌ ኦሮሚያ በበጀት ዓመቱ ፈተና ሆነው ከቆዩት ዋነኛው የተባለው የኑሮ ውድነት መባባስና ሌብነት ላይ በትኩረት መስራት ቀጣዩ አቅጣጫ እንደሆነ አስታውቀዋል። ሞኖፖሊ ሰነ ይራል ማላቃ ቀቡ ማላቃ ቤቱ ሞኖፖሊ በመፍጠር ገበያው እንዳይረጋጋ የሚያደርጉ ባላቸው ገንዘብ ምርት እየገዙ የሚደብቁት ናቸው። ይህ ደግሞ ለግሽበቱ ጉልህ ሚናን ተጫውቷል። ይህንን እንዲቆጣጠሩ የተመደቡት ደግሞ የችግሩ ፈጻሚዎች ሰራተኞች ሆነዋል። ችግሩን ከመሰረቱ ለመፍታት እያየን ነው። የሀገራችን ኢኮኖሚ እዚህ ማምረት የምንችለውን ጥቃቅን ነገሮችንም ጭምር ከውጭ ማስገባታችን ሌላው ግሽበቱን አባባሽ ችግር ሆነዋል። የውጭ ሁኔታ ላይ የተንጠለጠለው ኢኮኖሚያችንንም ከዚህ በማላቀቅ ራሳችን መቻል ስራ የሚፈልግ ጉዳይ ነው። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው የክልሉ ምክር ቤት በጉባኤው የክልሉን የማዕከላዊ ፍርድ ቤት የማደራጀት ረቂቅ አዋጅን ጨምሮም አጽድቋል። ምዕራብ ጀርመን ውስጥ በሚገኙ ሁለት ግዛቶች በተከሰተው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር 156 ደረሰ። 670 ያህል ሰዎች ጉዳት የደረሰባቸው ሲሆን አሁንም ድረስ የደረሱበት ያልታወቀ በርካታ ቁጥር ያላቸው ሰዎች እየተፈለጉ ይገኛሉ። የጀርመን መራሒተ መንግስት አንጌላ ሜርክል ዛሬ ከ110 በላይ ሰዎች በሞቱባት የራይላንድ ፋልስ ግዛት ተገኝተው ለተጎጂዎች አፋጣኝ እርዳታ እንደሚደርስ ቃል ገብተዋል። አንዳንድ ጉዳት የደረሰባቸው ፈጣን መንገዶች መልሰው እስኪገነቡ ወራቶች ሊፈጅ እንደሚችል ተገልጿል። አሁንም ድረስ በርካታ በጎርፉ የተጠቁ አካባቢዎች የውሃ የመብራትና የቴሌኮሙኒኬሽን አገልግሎት የለም። በሺዎች የሚቆጠሩ የእሳት አደጋ ሰራተኞችና ሚኒስትሮች እንዲሁም በጎ ፈቃደኞች ተጎጂዎችን በማገስ ላይ እንደሚገኙ ተገልጿል። ሰሞኑን በምዕራብ ጀርመን መጠነ ሰፊ ዝናብ ባይጠበቅም በሌሎች የጀርመን ደቡብ ምስራቅ ባየርንና ዛክሰን ግዛቶች እንዲሁም በአጎራባች ሀገር ኦስትሪያ ደግሞ የጎርፍ አደጋው ቀጥሏል። በእነዚህ አካባቢዎች ሌሊቱን በነበረ የማያቋርጥ ዝናብ በተከሰተ ጎርፍ አንዳንድ ከተሞች በውሃ ውስጥ ይገኛሉ። ይህ ዶቼ ቨለ ዲደብሊው ነው። አድማጮች አረስተ ዜናው በድጋሚ እንሆ። የትግራይ አማጽያን አፋር ክልል ውስጥ በሚገኙና የመንግስት ደጋፊ ወታደሮች ናቸው ባሏቸው ላይ ጥቃት መሰንዘራቸውን ጌታቸው ረዳ ዛሬ ለፈረንሳይ ዜና ምንጭ ተናገሩ። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ግን አማጽያኑ በአፋር ክልል አርብቶ አደሮች ላይ ጥቃት ፈጽመው በሰውና በንብረት ላይ ጉዳት ደርሷል። 13 ሰዎችን ያሳፈረች አንዲት አነስተኛ ጀልባ ጣና ሐይቅ ላይ ከትናንት ወዲያ አርብ እለት ጀምሮ መሰውሯን ፖሊስ አስታወቀ። ሰዎቹን በሕይወት የማግኘቱ ሁኔታ ጠባብ ነው ተብሏል። ምዕራብ ጀርመን ውስጥ በሚገኙ ሁለት ግዛቶች በተከሰተው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር 156 ደረሰ። አሁንም በርካታ ቁጥር ያላቸው ሰዎች እየተፈለጉ ነው። ዜናው በዚሁ አበቃ። መልካም ምሽት።